ይህ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ነው። የተስፋ ድምፅ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ብሩህ ተስፋን የተሞሉ ፕሮግራሞችን ይዞ አሁን ይጀምራል።

ሰላም ጤና ይስጥልን። የጌታ ጸጋና ሰላም ይብዛላችሁ እያለን ልባዊ ሰላምታችን እናቀርባለን። ይህ በየሳምንቱ ወደ እናንተ እየተዘጋጀ የሚቀርብላችሁ የመጽሐፍ ቅዱስ ጥናትና ውይይት ክፍለ ጊዜያችን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በጌታ ፍቅር ሁላችሁንም እናድማችኋለን። በማስቀደም በዚህ ስፍራ በዚህ ጥናትና ውይይት ክፍለ ጊዜ ላይ ለመሳተፍ የተገኙ ወገኖችን አስተዋውቃችኋለሁ። ከኔ በስተግራ በኩል ወንድሜ ዘላለም አንበርብር እንዲሁም ወንድሜ ሊቆዩ መኖር ይገኛሉ። ከኔ በስተቀኝ በኩል ደግሞ

እህቴ የምስራች ዮሴፍ ትገኛለች። ሁላችሁንም እንኳን ደህና መጣችሁ ለማለት እወዳለሁኝ። የጥናቱንና የውይይቱን ክፍለ ጊዜ ደግሞ በመምራት አብሬያችሁ የምቆየው ቴዎድሮስ ወርቁ እባላለሁ። በማስቀደም ጸሎት እናደርግና ቀጥታ ወደ ውይይታችን የምንገባ ይሆናል። ከእህታችን የምስራች ጋር ጸሎት እናደርጋለን። በሰማይ ዙፋን ላይ ከፍ ብለህና ነግሰህ የምትኖር አባታችን አምላካችንና መድኃኒታችን ስለዚህ ሰዓት እጅግ አድርገን እናመሰግናለን።

ውድ አባት ሆይ ዛሬም ቃልህን ስንከፍት ሳለ ልባችንን አንተ እንድትከፍት ማስተዋልን እንድትሰጠን ምሪት እንድትሰጠን በመንፈስ ቅዱስ ኃይል እንድትሞላን እንለምንሃለን። ውድ አባት ሆይ ከዚህ በፊት ካወቅንህ በላይ እንድናውቅህ እንድናስተውልህ እንድንጠጋህ ደግሞ አንተን እንድንመስልህ ለልባችን በቃልህ አማካኝነት እንድትናገረን እንጠይቀሃለን። ጌታ ሆይ በዓለም ዙሪያ ያሉ ይህን ፕሮግራም የሚከታተሉ ሁሉ

በያሉበት ቦታ ያንተ ምሕረት፣ ሸርነት፣ ፍቅርና ይቅርታ እንዲበዛላቸው እንጠይቀሃለን። አንተን በማወቅ ደግሞ እለት እለት ማደግ እንዲችሉ እንድትረዳቸው እኛንም እንድትረዳን በመንግስትህ መገኘት የምንችልበትን ጸጋ ለሁላችን አብልጠህ እንሰጠን እንጠይቀሃለን። ይህን ስለምታደርግ ተመስገን። በክቡር ልጅህ በኢየሱስ ስም ይመ

ስኮታችንን ደግሞ በማርቆስ መጽሐፍ ምራፍ 12 ላይ እናድርግ። በምዕራፍ 12 ከቁጥር 1 እስከ 12 ያለውን ሀሳብ በምናይበት ጊዜ ክርስቶስ በምሳሌ ያስተማረበትን ክፍል ነው የምናገኘው። ምሳሌውም ደግሞ የወይን ቦታውን ለገበሬዎች ያከራየ ሰውን ምሳሌ ተንተርሶ ክርስቶስ ያስተማረበትን ክፍል እናገኛል እና ከዚህ ታሪክ አውድ አንጻር ጥያቄዎችን እናንሳ። በዚህ ምሳሌያዊ ትምህርት ውስጥ የተገለጹ አገላለጾች አሉ፣ የተጠቀማቸው ቃላቶች አሉ እና

እነዛ ማንን ይወክላሉ? የሚለውን እናብራራለን በመጀመሪያ ደረጃ። ሁለተኛ ደግሞ በምሳሌው ለሃይማኖት መሪዎቹ ሊያስተላልፍ የፈለገው መልእክት ምንድን ነው? በዛ ስፍራ ለነበሩት ለሃይማኖት መሪዎች ሊያስተላልፍ የፈለገው መልእክት ምንድን ነው? በመጨረሻ ደግሞ ክርስቶስ ያቀረበው ጥሪ ምንድን ነው? በምሳሌው ተጠቅሞ ያቀረበው ጥሪ ምንድን የሚለውን ሀሳብ እናነሳለን። ሊቆዩ ለአንተ ጊዜውን ሰጠ። የእግዚአብሔር ስም የተመሰገነ ይሁን።

በማርቆስ ምዕራፍ 12 ላይ ያለው ሀሳብ እንግዲህ እዛ ላይ ስለ ወይን ቦታ አንድ የወይን ቦታ የነበረው ባለቤት አከራይቶ ሌላ ሀገር እንደሄደ የሚናገር ታሪክ ነው። እንግዲህ በዚህ ቦታ የተጠቀሱ ቃላቶች አሉ። የወይን ቦታው ማን ይወክላል የሚለውን ነው። የወይን ቦታው ይህ ዓለም ነው ወይም በኢሳይያስ ምዕራፍ 5 ላይ የተጠቀሰው ደግሞ የእስራኤል ቤት ነው የሚለውን ነው የሚይዘው። ሁለት ነጥቦች አሉት። የወይን ቦታው ባለቤት እግዚአብሔር ነው።

ዓለምም የእግዚአብሔር ነው። የእስራኤል ቤት የእግዚአብሔር ነው። እሱን ነው የሚወክለው። ገበሬዎቹ በዚያ ቦታ የተጠቀሱት እነዚህ ሰዶቃዊያን እና ፈሪሳውያን የሚወክል ነው። ምክንያቱም የወይን ቦታው ባለቤት ፍሬ ለመቀበል ሲልክ ይገሉበት ነበረ፣ ገበሬዎቹ ይገሏቸው ነበር። እነዚህ ገበሬዎች ማን ይወክላሉ የሚለው እንግዲህ ኢየሱስ ክርስቶስ በዛ በወቅቱ የነበሩት ብቻ አይደለም። በብሉይ ኪዳን ዘመን የነበሩት አባቶችን ነቢያትን ሐዋርያትን

ከቀጥሎ ከሱም በኋላ ያለው በሱ የሚያምኑትን ሁሉ የሚቃወሙ የፈሪሳውያንና የሰዶቃውያን አመለካከት ያላቸው ሰዎች ሁሉ የእግዚአብሔርን እውነት የያዙቱ ለእግዚአብሔር ታማኝ የሆኑቱ ሁሉ ተቃውሞ የሚደርስባቸው፣ እንደውም ሲመጡ ይገሏቸው ነበር አይደል? ይገሏቸው ነበር፣ ይደበድቧቸው ነበር። በመጨረሻ እንደውም ታሪኩ ሲነግራቸው ይህ ልጅን እላከው ልጅን እንኳ ያፍሩታል ባለ ጊዜ እንደውም ወራሹ እሱ ነው ብለው ገደሉት። ይሄ ደግሞ

የወይንኑ ቦታው ባለቤት ልጅ እና የማዘን ራስ ተብሎ የተጠቀሰው የሱስ ክርስቶስ ራሱ እንደሆነ እንመለከታለን። በዚህ አይነት ነበር ይህንን ትምህርት ሊያስተምራቸው የፈለገው። በማርቆስ ምዕራፍ 12 ደግሞ በጣም የሚገርም ነገር እናገኛለን። እዛ ላይ ምዕራፍ 12 ላይ፣ አዎ ምንድን ነው የሚለው? ቁጥር 9፣ ቁጥር 10 ላይ እንግዲህ የወይኑ አትክልት፣ አዎ ቁጥር 11 ይቅርታል

ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ፣ ይህም ከጌታ ዘንድ ለዓይኖቻቸው ድንቅ ነው የሚለውን ይህ መጽሐፍ አላነበባችሁ ምን? ምሳሌውም ስለ እነርሱ እንደተናገረ አውቀዋልና ሊይዙት ፈለጉ፣ ነገር ግን ህዝቡን ስለፈሩ ትተውት ሄዱ ይላል። ስለ እነሱ ነበር የተናገረው። ምን ሊያስተምራቸው ፈልጎ ነው ታዲያ ለእነሱ የተናገረው? እንግዲህ የተሰጣቸው ኃላፊነት ነበር፣ ትልቅ ኃላፊነት ማስተላለፍ የሚገባቸው ትልቅ ኃላፊነት ነበር። ኃላፊነታቸው አለመወጣታቸው

እንደውም ኃላፊነት ያለመለወጣታቸው ምልክቱ እነዚህ እግዚአብሔርን ሊያገለግሉ የመጡትን ሁሉ በመግደል በማደናቀፍ እንደውም ቀጥሎ የሚጠብቀው በኢየሱስ ላይ የሚያሴሩ ሴራ ይኸው ሊገሉት ይፈልጉ እንደነበረም ግልጽ ሆነ። ህዝቡን ስለፈሩ እንጂ ኢየሱስ ክርስቶስ ግን ይህን አካሄዳቸው ያውቅባቸው ነበር። አንዳንድ ጊዜ ልክ እነዚህ ተመሳሳይ ነው። ቤተክርስቲያን ለእግዚአብሔር ታማኝ የሆኑ ሰዎች፣ መንፈሳዊነት ያላቸው ሰዎች በብዙ ይገፋሉ። በብዙ በጣም ይገርማል።

ልክ የፈሪሳውያን መንፈስ ያለባቸው ሰዎች ዛሬም ቢሆን የእግዚአብሔርን ልጆች የእግዚአብሔር አገልጋዮች የሚገፉ ብዙዎች አሉ። ለዚህ ደግሞ ትልቅ ትምህርት የሚያስተምሩ ተመልካቾቻችን፣ ቤተ ክርስቲያን ውስጥ በምናገለግሉ አገልግሎት እግዚአብሔርን በመፍራት የሚንቀሳቀሱት ላይ እጃችን ባናነሳ ጥሩ ነው። ምክንያቱም መጨረሻ ላይ የሚመጣባቸውን ኃላፊነት ጭምር ኢየሱስ ኃላፊነታቸው ባልተወጡት ላይ የሚያመጣባቸውን ሲናገር በማርቆስ ምዕራፍ 12 ቁጥር 9 ላይ እንዲህ ይላል

እንግዲህ የወይኑ አትክልት ጌታ ምን ያደርጋል ብሎ ጠየቃቸው። ጥያቄ ነው፣ ምን ያደርጋል? ይመጣል፣ ገበሬዎቹንም ያጠፋል፣ የወይኑንም አትክልት ለሌሎች ይሰጣል። እግዚአብሔር ቅዱሳኑን ለሚገፉ፣ በእግዚአብሔር ፊት በታማኝነት የሚሰሩትን የሚያሰቃዩት ዋጋቸው ይቀበላሉ። እግዚአብሔር ለልጆቹ ሁል ጊዜ ይቆማል፣ የማይቀር ነው። ስለዚህ ጥንቃቄ ማድረግ አንዳንድ ጊዜ በቅናትም እነሱ የሌላቸውን በመኖሩ እንደዚህ አይነት ሽኩቻ

ትልቅ ይታያል በመፈሳዊ በመንፈሳዊ ህይወት ላይ። ስለዚህ እነዚህ አይነት ነገሮች ላይ በፈረሳውያን ህይወት የነበረ ስለሆነ ኢየሱስ ክርስቶስ ይህንን ነበር ቁልጭ አድርጎ ያሳያቸው። ስለዚህ የእግዚአብሔር አገልግሎት በጋራ በፍቅር ልክ በሐዋርያት ይታይ የነበረው አንድነት ስራውን ወደፊት እንዲሄድ ማድረግ እንጂ አንዱ ከአንዱ ስለበለጠ አንዱ ከአንዱ የተሻለ ስለሆነ ብቻ በመነቋቁር፣ ይሄ ውስጥ ለውስጥ በይሁዳ የነበረው ህይወት ነው። በይሁዳ እንደዛ ነው። ይሁዳ ደቀ መዛሙርትን ሁሉ በሐሳብ ቻሌንጅ የማድረግ እንትን ነበረው። ተመልከቱ።

እንደዚህ አይነት ሰዎች መጨረሻቸው እንደውም ራሱ በራሱ እንዲጠፋ አደረገ። ስለዚህ ጥንቃቄ ማድረግ እንደሚገባን የሚያሳስበን ስለሆነ እግዚአብሔር ይህንን ነው ሊያስገነዝበን የፈለገው። እግዚአብሔር ስም ተመስገን ይሁን፣ እግዚአብሔር ይባርክ። እንግዲህ ከፈሪሳውያን ህይወት የምናየው ትልቅ ነገር አለ። ክርስቶስ በምሳሌም ይነግራቸዋል፣ በግልጽም አድርገው ይነግራቸዋል። ነገር ግን የልባቸው ድንዳኔ ክርስቶስን ለመቀበልና እንደ መሲህነት ተቀብለውም ደግሞ የደህንነትን መንገድ በእሱ በኩል ነው የሚለውን ነገር አምነው ለመቀበል

ሲዘጋጁ ግን አንመለከትም። ና በዘመናችንም የእግዚአብሔር ቃል በአንድም በሌላም መንገድ ይመጣል። ና ልባችንን ግን ልንከፍት ያስፈልጋል። ና እግዚአብሔር ሲናገረን የእግዚአብሔር መንፈስ ልባችን እንዲከፍት ለሚናገረን የእግዚአብሔር መንፈስ ደግሞ ልባችንን ከፍተን እንድንቀበል ከዚህ ትምህርት መውሰድ እንችላለን ብዬ አስባለሁ። ወደሚቀጥለው ሀሳብ እንዴት? ወደሚቀጥለው ሀሳብ ስናይ ትኩረታችንን በማርቆስ መጽሐፍ እዛው ምዕራፍ 12 ላይ እናደርግና ና ከቁጥር 13 እስከ 17 ያለውን ሀሳብ እንዲያሳለ። ና በዚህ ክፍል ላይ እንግዲህ መጽሐፍ ቅዱስ ሲናገር

በንግግር ሊያጠምዱ ትፈልገው ይላል። በሚገርም ሁኔታ ከፈሪሳውያንና ከሄሮድስ ወገን የሆኑትን ወደ እርሱ በመላክ አንድ ጥያቄን ጠየቁት። ምንድነበር ጥያቄው? ለቄሳር ግብር መስጠት ተፈቅዷል ወይስ አልተፈቀደም የሚል ጥያቄ እንዲጠይቁ ወደ ክርስቶስ የላኩበትን ስፍራ እናገኛለን። እና ከዚህ ሁነት ወይም ደግሞ ታሪክ አንጻር ደግሞ ጥያቄዎችን እናንሳ። የመጀመሪያው ጥያቄ እነዚህ ሰዎች አንደበታቸውና

ልባቸው እንዴት ነው የተራራቀው የሚለውን እንደመጀመሪያ ጥያቄ እናደርጋለን። ሁለተኛ ደግሞ ይህ ያንደበትና የልብ መራራቅ ምን የሚያስተምረን ነጥብ አለ ለኛ የሚለውን አያይዘን እንመልሳለን። በመጨረሻ ደግሞ የምናነሳው በዚህ ስፍራ ላይ ክርስቶስ ግብር መክፈል መፈጸም ካለባቸው ምድራዊ ጉዳዮች ወይም ደግሞ ተግባራት አንዱ መሆኑን እንዴት ነው ያስተማረው የሚለውን ሀሳብ እናነሳለን። ዘሊላንት ጊዜውን ሰጠው።

አመሰግናለሁ ያው አንተ እንዳልከው ታሪኩ የሚገኘው ማርቆስ መወንጌል ምዕራፍ 12 ከቁጥር 13 ጀምሮ ነው። በንግግርም ያው እንደተለመደው ሊያጠምዱት ፈሪሳውያንና ከፈሪሳውያንና ከሄሮድስ ወገን የሆኑትን ወደ እርሱ ላኩ ይላል እና እነዚህ ሰዎች ፈሪሳውያን የእግዚአብሔርን ሕግ የሚከፈሉ ነቁጣ ስህተት እንኳን እንዳይኖራቸው የሚፈልጉ ህዝቦች ናቸው።

እነዚህ ደግሞ ከሄሮድስ ወገን ደግሞ የሆኑት ሄለናይዜሽን የሚባለውን የግሪክን አስተምህሮና ፍልስፍና የተቀበሉ ጭራሽ ስለ ሕግ ምናምን ስለ እግዚአብሔር ሕግ ደንታም የሌላቸው ሰዎች ነበሩ። እዛና እዚህ ጌታ ኢየሱስ ክርስቶስን ግን ለማጥመድ አንዱ ነው ለክፋት ሰው ለመልካም ነገር አንድ መሆን ሲገባው ለክፋት ሆነው የመጡ ናቸውና የሆኑ ወደ እርሱ ላኩ ይላል እና መተውም እንግዲህ ሊያጠምዱት ነው የፈለጉት እኮ ነገር ግን ውስጣቸው ለሱ ክብር ሳይሆን

ያላቸው ማዋረድ ነው። ሊያዋርዱት ፈልገው ነበር በሰው ፊት ሊያንቋሹት። ከዚህ በፊት ብዙ ሙከራዎችን አድርገዋል። ያ ስላልተሳካላቸው አሁን ግን መተው እያሞካሹ ሊያጠምዱት ስለፈለጉ አንተ እውነተኛ ና አሉት። አልተሳሳቱም እኮ የሰው ልብ አይታ አታደላም፣ ስራን በስነ ስርዓት ነው የምትሰራው። እና ብለው አንድ ጥያቄ ጠየቁት። ይሄ ጥያቄ እጅግ በጣም አደገኛ የሆነ ጥያቄ፣ ማንም ሰው በዛ ሰዓት ማለት ነው ፈሪሳውያኖቹ እንኳን የማይመልሱት ጥያቄ ነው። ምክንያቱም

ይሄ ከግብር ጋር በተያያዘ በዛ ዘመን በጣም ትልቅ የሆነ መከፋፈል ባይኖርም ብዙ ህዝቦች ግን በዛ የሚስማሙ አልነበሩም። አይሁዶች ምክንያቱም በዛ ዘመን እነ ቀናኒያን የሚባሉ እንደነ ስምዖን አይነቶች በቃ በሮም ላይ እያመፁ የነበሩበት ጊዜ ነበረ። ይሁዳ የሚባለው የገላትያው ሰው ሐዋርያት ላይ እንደውም የተገደለው አምፆ፣ እነሱም አሉ እነዚህ

ምን ብለው ነው ህዝቡን አውቀው የሚያሳምጹት? እንዴት ለሄሮድስ እንትን እንከፍላለን? ግብር አንከፍልም። በከፈልነው ብር ከሆነ እየገዛ ያለው የምትከፍሉ ከሆነ ባሪያዎች ሆናችሁ ነው የምትቀሩት። ስለዚህ ማንም ሰው አይክፈል፣ ማይከፍል ከኛ ጋር ይውጣ፣ ይህንን ሮምን እንገርስ፣ ሰው ምናምን ነገር እያለ ይነዛ ነበር። ብዙዎች ተቀብለውታል። ኢቨን ስጋም ኢኮኖሚካል ብቻ አይደለም መንፈሳዊ ዳር አለበት። ለምን ስዕሉ ላይ የሄሮድስ

ስዕል አለበት። እንደገና ደግሞ ዲቫይን ሰን የሚል አለበት የመለኮት ልጅ የኦግስቶስ የመለኮት ልጅ፣ የመለኮት ልጅም እንዳልሆን ያውቃሉ። ሁሉ ነገሩ ጣዖት ነው። ይህንን መክፈል እይሳንቲን እያነሳን እየጣልን፣ ለዛ ለሮም ግዛት ይሄንን ከፈልን ማለት በጣዖት አምልኳቸው ሁሉ ተባብረናል ብለው ይሉ ነበር። ስለዚህ አንዶቹ እነሱ ናቸው። ሁለተኛ አያትክፈሉ ደግሞ ቢል የሮም ደግሞ አለበት

አብንጫቸውን ይዞ እያስከፈላቸው ያለል። አሁን ጌታ ኢየሱስ ክርስቶስ አጣብቂኝ ውስጥ ነው። ስለዚህ ፈሪሳውያን የዳዊት ልጅ ነኝ ስላለ ሊከሱት ይፈልጋሉ፣ ሊገሉት ሊያጠፉት ይፈልጋሉ። ሄሮዳውያን ደግሞ ሆሳና እያተባለ ሲገባ ሰው ሁሉ ሲቀበለው ደንግጠዋል። ምክንያቱ ሊነግስ ሲገባ ሰውን ሊያምጽ ይገባ ልናጠፈው ይገባል ብለው ተስማምተው ነው የመጡት። ለማንኛውም በእንደዚህ መካከል ሆኖ ጌታ ኢየሱስ ክርስቶስን ጠየቁት። ጌታ ኢየሱስ ክርስቶስም

እንስጥ ወይ? ሲሉት እስቲ ከመካከላችሁ ዲናር ያለ አምጥዋለን፣ እና ሰጡት። ጽሁፉ ምን ይላል አላቸው። ሃይማን ምስልና ጽሁፍ አለበት አላቸው። እና እነርሱም የቄሳር ናት አሉ። ይቺ መልክ ጽሁፉት ውስጥ የማናት አሉ። መልኩን ብቻ እየመለሱለት የቄሳር ናት አሉ። ኢየሱስ መልሶ የቄሳርን ለቄሳር የእግዚአብሔርንም ለእግዚአብሔር አስረክቡ አላቸው ይላል። ይሄ ትልቅ የሆነ እግዚአብሔር አምላክ ጌታ ኢየሱስ ክርስቶስ ትልቅ የሆነ

ፕሪንስፕልን እያስቀመጠ ነው። ለሄሮድስ መታዘዝ እግዚአብሔርን መካድ አይደለም። ለእግዚአብሔር ደግሞ መታዘዝ መንግስትን መካድ አይደለም። ሁለቱም የየራሳቸው የሆነ ስልጣን ያላቸው አስተዳደሮች ናቸው። ስለዚህ እንደ ክርስቲያን፣ አንተ ቅድም እንዳልከው ትልቅ ትምህርት ነው የሚያስተምረን ይህንን ሮሜ ምዕራፍ 13 ከቁጥር 1 እስከ 7 አንደኛ ጴጥሮስ 2 ላይ ከቁጥር 13 ከ15 ድረስ እናገኛለን። በቃ ነገስታትን የሚሾመው ማን ነው? እግዚአብሔር ነው።

ለነገስታት ምን በሉ ይላል? ተገዙ። ሮሜ ምዕራፍ 13 ላይ ከቁጥር 6 እንዲህ ይላል ስለዚህ ደግሞ ትገብራላችሁና በዚህ ነገር የሚተጉ የእግዚአብሔር አገልጋዮች ናቸውና ይላል። በቃ ገብሩ፣ ግብር ክፈሉ። የእግዚአብሔር አገልጋዮች እንደዛ ናቸው። በቃ የሚታዘዙ ናቸው። ጥሩ ምሳሌ መሆን አለባቸው። ጴጥሮስ ላይ እሱን ይናገራል። ምሳሌ መሆን፣ ጥሩ ዜጋ መሆን አለብን። ከመንግስት ጋር ሌባና ፖሊስ አትጫወትም። ዋና አላማችን የእግዚአብሔርን መንግስት ማስፋት ነው።

ስለዚህ የእግዚአብሔርን መንግስት ለማስፋት ሌባና ፖሊስ እየተጫወት እንትን አትልም። ሲቀጥል መንግስት ነው ፖሊሶችን ጥበቃ የሚያደርገው፣ ሆስፒታሎችን የሚሰራው፣ ትምህርት ቤቶችን የሚሰራው፣ መንገዶችን የሚሰራው፣ ውሃ ፍሰትን ለእኛ እንትን የሚለው። ስለዚህ ኢቭን ደሞዝ እንኳን ከታክስ ከተሰበሰበ ነው ለሰው የሚከፈለው። እና የግድ ልናደርግ ይገባል። ለሁሉ የሚገባውን አስረክቡ

ግብር ለሚገባው ግብር፣ ቀረጥ ለሚገባው ቀረጥን፣ መፈራት ለሚገባው መፈራትን አክብር፣ ክብር ለሚገባው ክብርን ስጡ ይላል። ስለዚህ እግዚአብሔር አምላክ ምን፣ ጌታ ኢየሱስ ክርስቶስ ምን እያለ ነው? በቃ ጥሩ ዜጋዎች መሆን አለበት።

ምሳሌ መሆን አለብን። ምክንያቱም አንከፍልም ካልሆ እነዚህ ስግብግቦች ናቸው አይታዘዙም ተብለን እኛ ነው የምንተቸው። እኛ ስንተች እግዚአብሔር ጌታ ኢየሱስ ክርስቶስም ነው የሚተቸው። ለዚህ ነው። ይህንን ሁሉ ግን የምናደርገው ሁለተኛ አንደኛ ጴጥሮስ ምዕራፍ 2 ከቁጥር 13 ላይ ስለ ጌታ ብላችሁ ለሰው ስርዓት ሁሉ ምን በሉ። ለጌታ ነገር ግን ሳጠቃልለው እና እስከምን ድረስ እንገዛ ነው ምክንያቱም ኖ ማለት ያለብን ጊዜ አለ ወይ

አለ። ምክንያቱም የመጨረሻው አውቶሪቲ ወይም ደግሞ ሉዓላዊ እግዚአብሔር አምላክ ነው አደለ? ከሱ ሕግ ጋር የሚቃረን የሚጋጭ ከሆነ ኖ ልንል ይገባል። ለዚህ ነው ዳንኤል ኖ ብሏል። ሶስቱ ስገዱ ሲባሉ ምን ብለዋል? ኖ ብለዋል። ሕፃናትን ግደሉ ሲባሉ መግደል ኃጢአትም ስለሆነ ጭምር ነው የኢየሩሳሌም ሴቶች ሳይገድሉ የደበቁት። ስለዚህ ማሰሪያው

ሐዋርያ ሥራ ምዕራፍ አምስት ከቁጥር 29 እንደዚህ ይላል ከሰው ይልቅ ለእግዚአብሔር ልንታዘዝ ምን ይላል ይገባል። ሐዋርያ ሥራ ምዕራፍ 5 29። ከእግዚአብሔር ነገር ጋር እስካልተጋጨ ድረስ ጥሩ ዜጋዎች ምሳሌ የምንሆን ልንሆን ይገባል። የእግዚአብሔርን መንግሥት ልናሰፋ ይገባናል። እግዚአብሔር ባርክህ። እንግዲህ ታማኝ መሆን እንድንችል እግዚአብሔር ይርዳን። መስረቅ ኃጢአት ነው፣ መደበቅም ኃጢአት ነው። ነገር ግን የእግዚአብሔርን

ህግ የእግዚአብሔርን ስርዓት በማይጥስ መልኩ ግን እግዚአብሔር ላስቀምጣቸው ሁሉ ልንገዛ ልንታዘዝ ያስፈልጋል ይሄ ደግሞ መጽሐፍ ቅዱሳዊ መርህ ነው የሚለውን ሀሳብ እዚህ ጋር እንይዛለን ወደ መጨረሻው ነጥብ እንምጣ የመጨረሻውን ነጥብ በምናይበት ጊዜ እንግዲህ ትኩረታችን በዚሁ በማርቆስ መጽሐፍ ምዕራፍ 12 እናደርግና ከቁጥር 28 እስከ 34 ያሉትን ሀሳቦች ደግሞ እንዲያስሳለን ይህንን በምናይበት ጊዜ እንግዲህ ከጸሐፍቶች

መካከል አንዱ የሆነ ወደ ማን ቀረበ? ይላል። ታሪኩን ስናይ ወደ ክርስቶስ ቀረበ። ከዛ በኋላ አንድ ጥያቄ ጠየቀው። የጠየቀውም ጥያቄ በጣም ደስ የሚል ነው። እንዲህ ላል ጥያቄውም፣ ከትእዛዛቱ ሁሉ የምትበልጠዋ የትኛዋ ትእዛዝ ናት? በማለት የጠየቀበትን ክፍል እናገኛለን። ይህ ሰው ከሌሎቹ የተለየ ባህሪ ነበረው። አይደለም፣ ልቡን ዘግቶ አልነበረም የመጣውና እንደ ጥያቄ የምናነሳው የክርስቶስ ምላሽ ምን ነበረ? ይህ ሰው ከሌሎቹ ጸሐፍት

ምን የተለየ መልካም ወይም ደግሞ ጥሩ ጎን ነበረው የሚለውን እናያለን። በመጨረሻ ክርስቶስ በመለሰበት ክፍል የተጠቀማቸው ቃላቶች አሉ። እግዚአብሔርን መውደድ እንዲሁም ባልንጀራን እንደ ራስ መውደድ የሚል ቃላት ተጠቅሟልና ባልንጀራን እንደ ራስ መውደድ ምን ማለት ነው? እግዚአብሔርንስ መውደድ ምን ማለት ነው የሚለውን እናያለን። በመጨረሻ መቋጫ የምናደርገው ጥያቄ ግን እግዚአብሔርንም መውደድ ባልንጀራንም እንደ ራስ መውደድ በተግባር እንዴት መገለጽ ይችላል

የሚሉት ሀሳቦች እናያለን። ምስር ላንቺ ጊዜውን ሰጣ። እግዚአብሔር እናመሰግናለን። እንግዲህ ጌታ ኢየሱስ ክርስቶስ ለተጠየቀው ጥያቄ ምን መለሰ የሚለውን በዚሁ በማርቆስ 12 ቁጥር 29 ላይ ያለውን እናነባለን። ኢየሱስም መልሶ እንዲህ አለው፣ ከትእዛዛቱ ሁሉ ፊተኛይቱ፣ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው። አንተም በፍጹም ልብህ በፍጹም ነፍስህ ነፍስህ በፍጹምም ሀሳብህ በፍጹምም ኃይልህ

ጌታ አምላክህን ውደድ፣ የምትልናት ፊተኛይቱ ትእዛዝ ይህች ናት። ሁለተኛ ሁለተኛይቱም ባልንጀራህን እንደ ራስ ውደድ የምትል እርሷን የምትመስል ይህች ናት። ከእነዚህ የምትበልጥ ሌላ ትእዛዝ የለችም ይላል። እንግዲህ ይሄንን ጌታ ኢየሱስ ክርስቶስ ሲናገር እግዚአብሔር ትእዛዝ የሰጠው ለሰው ልጆች አስር ትእዛዞችን ሰጥቷል፣ እና የመጀመሪያዎቹን አራቱን ስንመለከት እግዚአብሔር አምላክህም በፍጹም ልብህ፣ በፍጹም ኃይል፣ በፍጹም ነፍስ ውደድ የሚለውን

ይሄ ማሰሪያ ነው። እግዚአብሔርን መውደድ በመውደድ የሚገለጹ ናቸው አራቱ ትእዛዞች። የቀሩት ስድስቱ ደግሞ ባልንጀራን እንደ ራስ በመውደድ ፍጽምና ሊያገኙ የሚችሉ ትእዛዞች ናቸው። ስለዚህ ነው እነዚህን አስሩን በሁለት ቦታ ከፍሎ ለዚህ ፈሪሳዊ ሲናገር የነበረው። በነገራችን ላይ ፈሪሳዊው

እውነት ነው። በደንብ ነው ትእዛዛትን የሚጠብቁት አይደል? ከእኛ በላይ ለአሳር ትእዛዝ መጠበቅ ብለው የሚሉ ናቸው። ከልጅነታቸው ጀምሮ ወይም ደግሞ ከእውቀታቸው ጀምሮ ትእዛዛቱን ለመጠበቅ ሁልጊዜ ራሳቸውን በማስገዛት የሚኖሩ ናቸው እና በዛ ነው የሚታወቁት። እና የትኛው ነው የሚበልጠው ብሎ መጥቶ የጠየቀበት ምክንያት ከዛ የተነሳ ነበርና፣ ከዛ ግን ይሄ ሰው የተለየ ነገር እንዳለው ይናገራል

ከሌሎቹ ፈሪሳውያን የተለየ ነገር እንደነበረው። ከዛ ደግሞ ጌታ ኢየሱስም ስለ እሱ የተናገረውን ነገር እንመለከታለን እና ቁጥር ሰላሳ ሁለት ላይ ስናነብ ጸሐፊውም መልካም ነው መምህር ሆይ አንድ ነው ከእርሱም በቀር ሌላ የለም ብለህ በእውነት ተናገርክ። በፍጹም ልብ በፍጹም አእምሮም በፍጹም ነፍስም በፍጹም ኃይልም እርሱን መውደድ ባልንጀራንም እንደ ራስ መውደድ በሙሉ ከሚቃጠል መስዋዕትና ከሌላው መስዋዕት ሁሉ የሚበልጥ ነው አለው።

ስለዚህ እውነት ነው ይሄ ማለት ማለት ነው ፍቅር ነው የሚበልጠው፣ ፍቅር የሁሉ ነገር ማሰሪያ ነው። ይሄን ማለት ትክክል ነው እያለ ነው እየተናገረ ያለው ጌታ ኢየሱስም። ፍቅር የህግ ሁሉ ማሰሪያ መሆኑን ነው እየተናገረ እየገለጸለት የነበረው ቀጥለን ስናነብ ምን ይላል? ኢየሱስም በአእምሮ እንደመለሰ አይቶ፣ አንተ ከእግዚአብሔር መንግስት የራቅከ አይደለህም አለው። ከዚህም በኋላ ማንም ሊጠይቀው አልደፈረም ይላል። እንግዲህ የራቅከ አይደለህም

ኦልሞስት ቅርብ ነህ፣ ግን ገና ይቀረሃል ነው እያለ ያለው። ኤኒሃው ግን ጌታ ኢየሱስ ክርስቶስ የመለሰውን መልስ ያንን ወሰደና እውነት ነው ፍቅር ነው የሚበልጠው ፍቅር የህግ ሁሉ ምንድን ነው ማሰሪያ ነው ብሎ የገለጸበት ሁኔታ እንመለከታለን። እና ፍቅር እንዴት ነው የሚገለጸው ብለን ስንል ፍቅር በመታዘዝ ነው የሚገለጸው። አንድን ሰው እኔ እወድሃለሁ ብላችሁ ስትሉት መውደዳችሁን በምንድን ነው ምትገልጹ? ስትታዘዙ አይደል?

ለዛም ነው ጌታ ኢየሱስ ክርስቶስ ምን አለ ብትወዱኝ ትእዛዜን ጠብቁ ያለው። ስለዚህ እግዚአብሔርን እወደዋለሁ ታሪያ እወደዋለሁ በአፍ አይደለም እኮ አይደል? የህዝብ በከንፈሩ ያመልከኛል፣ ልቡ ግን ከነ የራቀ ነው ብሎ የተናገረው ከዛ የተነሳ ነው። አለመታዘዝ በህይወታቸው ስለነበረ ከዛ የተነሳ ነበረ ይህ ህዝብ በከንፈሩ ያመልከኛል፣ ልቡ ግን ከን ራቀ ነው ብሎ የተናገረበት እና ስለዚህ ፍቅር በምንድን ነው የሚገለጸው ብለን ስንል በመታዘዝ ነው የሚገለጸው

ባልንጀራን ለባልንጀራ በጎ በማሰብ ራስን ልክ ለራስ ምንድን ነው ሌሎች ሊያደርጉላቸው የምትፈልጉትን እናንተም እንደዚሁ አድርጉላቸው ብሎ ጌታ ኢየሱስ የተናገሩንም የተናገረውንም እናያለን። እና ስለዚህ ሌሎች ሊያደርጉልን ምንፈልገውን ነገር ስናደርግ ያ ነው ፍቅር። አደን ግን በእኔ ላይ እንዲሆን የማልፈልገውን ነገር በሌላ ላይ ሳደርግ ከዛ በኋላ ወድሃለሁ ብዬ ብል እሱም መውደድ አይደለም መውደድ የሚባለው

እኔ ላይ እንዲሆን የማልፈልገውን ነገር በሌላ ላይ ባለማድረግ ለእኔ እንዲሆንልኝ የምፈልገውን ነገር ለሌላ እንዲሆን መፈለግ እና ባልንጀራ ደግሞ ማን ነው ብለን ስንል አጠገባችን ያለ ማንም ሰው ሰው የተባለ ሁሉ ባልንጀራችን ነው የሚለው ነው። እግዚአብሔር ባርክሽ። እንግዲህ በቃሉ ውስጥ እንደተገለጸው እግዚአብሔርን በፍጹም ልባችን፣ በፍጹም አእምሯችን፣ በፍጹም ነፍሳችን እንዲሁም በፍጹም ኃይላችን መውደድ ይሆንልን። ይህ ደግሞ ከእኛ የሚቻል ነገር አያለምና የእግዚአብሔር ቅዱስ መንፈስ ሁላችንም ይርዳል።

ስለነበረን ጊዜ እግዚአብሔርን ችጋርገን እናመሰግናለን። ሁላችሁንም እግዚአብሔር አብስቶ ይባርካችሁ ለማለት ወዲያለን። ጸሎት እናደርግና እንጨርሳለን። እግዚአብሔር አምላክ በቃልህ ወደ እኛ ስለደረስክ፣ ለልባችንም የሚያስፈልገውን ቃልህን ስለተናገርክ፣ ቅዱስ መንፈስህም በመካከላችን በመገኘት የቃል እውነት ስለገለጠለን ስለገለጠልን ስላስተማርከን ሁላችንም ተስማምተን እችጋርገን እናመሰግንሃለን። ጌታ ሆይ በፍጹም ልባችን አንተን መውደድ እንድንችል

ራሳችንን በፊት ዝቅ ማድረግ እንድንችል ከልበ ደንዳናነት ነጻ አድርገህን ልባችንን ከፍተን በቃል ውስጥ የምትናገረን ነገር ሰምተን መለወጥ፣ መታደስ፣ መቀየር እንድንችል እያንዳንዳችንን በጸጋ ትረዳንዘን ዘንድ እንጠይቀሃለን። ጌታ ሆይ እንድንወድህ፣ ትእዛዘን እንድንጠብቅ፣ አንተ በምትመራን መንገድ እንድንጓዝ፣ አንተ ደስ የምትሰኝበትን ነገር ብቻ እንድናደርግ፣ ጌታ ሆይ ሂድ ወደምትለን እንድንሄድ፣ ከምንም በላይ ደግሞ ፍቅር ገብቶን ፍቅርን ተረድተን

ጌታዊ በቅድስና በዚህች በሰጠን እድሜ መመላለስ እንድንችል ጸጋን ታብዛልን ዘንድ ጠይቀሃለን። ቃል ወደ እኛ ሲመጣ ወደ ኋላ እንዳናፈገፍግ ስትመራን፣ ስትናገረን፣ ስታስተምረን ጌታ ሆይ የተከፈተ ልብ ኖሮን አንተን መስማትና ሁሌም ደግሞ ጌታ ሆይ የተዘረጉትን ያንተን እጆች ይዘን ወደፊት መጓዝ እንድንችል ጸጋን ትረዳን ዘንድ ጠይቀሃለን። ስለሰማህን ተመስገን። ቆይታችን ስለባረክ ተመስገን። በመካከላችን ተገኝተ ስላስተማርከን ተመስገን።

ይህንን ስንጸልይ ለእኛ ሲል በሞተው ደሙን ባፈሰው በልጅ በኢየሱስ ክርስቶስ ስም ጸለይን። ለማይን ክፍል ሳምንት እስከምንገናኝ ድረስ የጌታ ጸጋና ሰላም ከሁላችሁም ጋር ይሁን። እግዚአብሔር አብዝቶ ይባርካችሁ። እግዚአብሔርን እናመሰግናለን።

አብረን እናመስግን። ጌታ ሆይ ክብር ምስጋና ለአንተ ይሁን። የአንተ ጥበቃ፣ ቸርነት፣ ምሕረት በስቶልን በዚህ በመጨረሻና አስቸጋሪ በሆነው ጊዜ በአንተ ጸጋ ዘመናትን እያለፍን ስለሆነ ክብር ምስጋና ለአንተ ይሁን። የሰማይ አባት፣ አሁንም በዘረጋኸው በአዲሱ ዓመት ደግሞ በአንተ ቸርነትና ምሕረት ወደፊት መገስገስ እንድንችል እንድትረዳን ለምናሃለን።

ከሁላችን ጋር ሁን። አድማጮቻችንን ባርክ። ጸጋና ምህረት አብዛላቸው። እኛንም ባርከን፣ ቤተሰቦቻችንን፣ ወገኖቻችንን ሁሉ ባርክ። በክርስቶስ ኢየሱስ ስም አሜን። አዲስ ቀን አዲስ ቀን አዲስ ቀን አዲስ ቀን አዲስ ቀን

ማሪ ደረጀ ኩራባቸው አዲስ ቀን አዲስ ቀን እያለ ይዘምርልናል፣ እና ይሄ ግሩም ድንቅ የሆነ መዝሙር ያለፈውን ተስፋ መቁረጥ ሁሉ ጥለን ልክ ያዕቆብን ነው ምሳሌ አድርጎ የሚናገረውና ያዕቆብ ሌሊቱን ሙሉ ሲታገል ቆይቶ አሸንፎ አዲስ ብርሃን ስትወጣ፣ አዲስ ቀን ሲወጣ በተስፋ ተሞልቶ ወደፊት እንደሄደ ሁሉ እኛም ደግሞ

ትግላችንን ሁሉ በጌታ አሸንፈን እዚህ ደርሰናል። ጌታ ረድቶናል። የወደፊቱ ሕይወታችን አዲስ እንዲሆን አዲስ ቀን እያል ይህንን በማሰብ ይህንን መዝሙር እንድንጋበዝ ደግሞ እንጋብዛቸዋለን። ይህንን መዝሙር ሰምተን እንመለሳለን። የእግዚአብሔር ጸጋ ከሁላችን ጋር ይሁን። አዲስ ቀን አዲስ ቀን አዲስ ቀን አዲስ ቀን አዲስ ቀን

eus namen